በኦሮሚያ ክልል አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች ዛሬም ቀጥለው መዋላቸው ተገልጿል። በምዕራብ ሐረርጌና በአርሲ ትላልቅ የተባሉ ሰልፎች መካሄዳቸው ተነግሯል። በዳሮ ለቡና በዶሎማና በተካሄዱት ሰልፎች ላይ ሰልፈኞቹ በመንግስት ታጣቂዎች ላይ ይፈጸማሉ የተባሉ በመንግስት ታጣቂዎች ይፈጸማሉ የተባሉ ድብደባዎች፣ እስራትና ግድያ እንዲቆሙ በያዟቸውና ያሰሟቸው በነበሩ መፈክሮች ጠይቀዋል። የምዕራብ ሐረርጌው ሰልፍ በሰላም ሲጠናቀቅ፣ በአርሲው ላይ ግን የፖሊስ ድብደባና እስራት ታይቶበታል ተብሏል። የአፋን ኦሮሞ ዝግጅት ክፍል ባልደረቦች ቱጁቤ ኩሳና ጃለን የገመዳ ያጠናቀሯቸው ዘገባዎች አሉ። ሰሎሞን ክፍሌ አቀናብሮ ያቀርባቸዋል። በምዕራብ ሐረርጌ ዳሮ ለቡ ወረዳ የሚልካዮ ከተማና የአካባቢው ሕዝብ ዛሬ ትልቅ የተቃውሞ ሰልፍ ማካሄዳቸውን አንድ የአካባቢው ነዋሪ ለቱጁቤ ገልጸዋል። በእኚሁ አስረጅ መሠረት ሰልፈኞቹ የመንግሥት ታጣቂዎች በሕዝቡ ላይ የሚወስዱት እርምጃ ይቁም የታሰሩ ወገኖቻችን ይፈቱ የሚሉ መፈክሮችን አሰምተዋል። ሰልፉን በሰላም መጠናቀቁን አስረድተዋል። በዚህ የተቃውሞ ሰልፍ የዳሮ ለቡ ወረዳ ከተማና የገጠር ነዋሪዎችን ጨምሮ በሺህ የሚቆጠር ሕዝብ ተሳትፏል። ወያኔ ደካማ አገዛዙን ከጫቃችን ላይ ያውርድ፣ ግድያ ይቁም በማለት ድምፁን አሰምቶ ከመንግስቱ የጸጥታ ኃይሎች ምንም ዐይነት ተቃውሞ ሳይገጥመው በሰላም አጠናቆ ወደ የቤቱ ተመልሷል። ጃሌሌ ገመዳ ደግሞ ወደ ባሌ ዞን ዶሎ ማና ደውላለች። የከተማዋ ነዋሪ በገለጹላት መሰረት ተማሪዎችና የአካባቢው ነዋሪዎች ትላንትናና ዛሬ ሰልፍ አካሂደው በኦሮሚያ የታሰሩ ተማሪዎችና የፖለቲካ መሪዎች እንዲፈቱ ጠይቀዋል። ሰልፉን ለመበተን የወጡ የፌዴራል ፖሊሶች ብዙ ሰዎችን እንዳሰሩና እንደ ደበደቡም ነዋሪዎች ለጃለኔ ይገልጸዋል። በመጪው ቅዳሜ ሰልፍ ለመውጣት ማቀዳችንን ስለ ሰሙ ነው እርምጃ መውሰድ የጀመሩት ይላሉ። መጋላ ከሰጥቲ ጆለቱሙ ኡማተ መናህር ከሰኔ ትሙ ተኤ መጋላ ከሰዲሙ እንደንዴ። ከዚያ በኋላ ከተማ ውስጥ ልጆችን መደብደብ፣ ህዝቡን ከቤቱ እያወጡ መምታት ሆነ። አሁን ከተማ ውስጥ መንቀሳቀስ አይቻልም። ያም ሆኖ ግን እኛ ሰላማዊ ሰልፍ ለማድረግ ወጣን እነርሱም ተኩስ ከፈቱብን። ዛሬ ከተማየቱ ውስጥ ከባድ ረብሻ አለ። ፖሊሶች ትላንት ሌሊት በየቤቱ የገቡ ሰው ይዘው ሄደዋል። ዛሬም ተሰልፈን ነበር። በተከፈተብን ተኩስ የቆሰሉ ብዙዎች ሆስፒታል አሉ፣ ሌሎች ታስረዋል፣ ሲሉም አስረድተዋል። በዚህ ጉዳይ ላይ የዳሎመና ከተማ ምክትል ከንቲባ አቶ አሸናፊ ኃይሉ ስለ ሰልፉ የሚከተለውን ተናግረዋል። ከሰልፉ ጋር የተያያዘ ችግር ነበር የተባለው እርምጃ ግን በመንግስት ደረጃ አልተወሰደም። ስቃይ የደረሰባቸውም የሉም። በጥይት ተመተው የተጎዱም የሉም። በአጠቃላይ በመንግስት የተወሰደ እርምጃ የለም። የተባለው የአጋዜ ሰራዊትም በአካባቢያችን የለም። ከሰልፈኞቹ ተወካዮች ጋር ዛሬ ስብሰባ አካሄደን፣ ሁሉም ነገር መፍትሄ አግኝቷል። ጃለኔ ዛሬ ወደ ምሥራቅ አርሲም ደውላለች። የመርቴ የወረዳ ጎልጎታ ከተማ ነዋሪዎች በገለጹላት መሠረት የኦፒዲዮ ማለትም የኦሮሞ ሕዝብ ዲሞክራሲያዊ ድርጅት አባልና የወቲቻ ደውሊ አስተዳዳሪ ጋቢ በዳሶ ባለፈው ሳምንት ሥልጣን በገዛ ፈቃዳቸው ለቀዋል። የመንግሥት ወታደሮች ግን አቶ ጋቢ በዳሶን በቁጥጥር ስር ከዋሉ በኋላ ወደ አዲስ አበባ ወስደዋቸዋል ሲሉ ነዋሪዎች አክለው ገልጸውላታል። ሰልፈኞች ትላንትናና ዛሬ አደባባይ ወጥተው አቶ ጋቢና ሌሎች የታሰሩ ባለሥልጣናት እንዲፈቱ ጠይቀዋልም ተብሏል። የጎልጎታ ከተማ አስተዳዳሪ አቶ ሱልጣን ሁሴን ምላሽ ለመስጠት መልሰሽ ደዊ ቢሉም ተደጋጋሚ ሙከራዋ እንዳልተሳካ ጃለኔ በሪፖርቱ አገልጻለች። የመርቲ ወረዳ አስተዳዳሪ አቶ ዋዱ አቡበከር ግን ጥያቄዋን ካዳመጡ በኋላ ስልክ እንደዘጉባት ጃለኔ ጨምራ አስረድታለች።